የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ለተወካዮች ምክር ቤቱ ጥምር ጉባኤ ያደረጉት ንግግር በተከታተሉት አሜሪካውያን ባመዛኙ አዎንታዊ አቀባበል ማግኘቱ የተሰማ ነው። ፕሬዚዳንቱ በንግግራቸው ላይ መተባበርንና የሁለቱንም ገዢ ፓርቲዎች የጋራ ውሳኔዎች መጠየቃቸው ብዙ ሪፐብሊካንን አስደስቷል። ዲሞክራቶቹ ግን በትራምፕ እውነተኛ አቋም ላይ ጥርጣሪያቸው እንደበረታ ነው። ብሔራዊ ዘጋቢያችን ጂም መለውን ተጨማሪ ያለው ሰሎሞን አባተ። እጅግ ጎርበጥ ባጣ ከነበረውና ብዙ ድምፅ ከበዛበት የትራምፕ አስተዳደር የመጀመሪያ ዓመት በኋላ ፕሬዚደንቱ ለእንደራሴዎች ለህዝባቸውም ለዓለምም ያደረጉት ንግግር የሀገራቸውን የፖለቲካ ሰዎችና ዜጎቻቸውንም ለአንድነት የሚጣራ መልእክት የጎላበት ነበር። ሁላችንም አብረን እንደ አንድ ቡድን፣ እንደ አንድ ሕዝብ፣ እንደ አንድ አሜሪካዊ ቤተሰብ ምንም ማከናወን እንችላለን። ሁላችንም አንድ ቤት፣ አንድ ልብ፣ አንድ ዕጣ አንዲት ታላቋን የአሜሪካን ባንዲራ የምንጋራንን ይህንን የተለሳለሰ የሚመስለውን የፕሬዚደንቱን የንግግር ቃናና ከተቃዋሚው ፓርቲ ጋር አብሮ የመሥራት ጥሪ እንደራሴውን ብራያን ፊትስፓትሪክን ጨምሮ ሪፐብሊካኑ ወደውታል። የሚከፈልበት የቤተሰብ የዕረፍት ፍቃድ እንዲሰጥ ጠይቀዋል። ስለ መሠረተ ልማት ተናግረዋል። ስለ ሠራተኞች ሥልጠና አንስተዋል። አደንዛዥ እጾችና ቅመማ ቅመም እንዲሁም ስለ መድኃኒቶች ዋልጌ አጠቃቀም አሳሳቢ ሁኔታ ዘርዝረዋል። እነዚህ ሁሉ እኮ ታዲያ ሁለቱንም ፓርቲዎች የሚያስጨንቁ ጉዳዮች ናቸው። እኔም እንደ እውነቱ በነዚህ ነጥቦች ላይ በማተኮራቸው በጣም በጣም በጣም ተደስቻለሁ። ፕሬዚደንቱ በተናገሩበት ጊዜ ሁሉ ዴሞክራቶቹ ግን በአብዛኛው አላጨበጨቡላቸውም። በፕሬዚደንት ትራምፕ ልባዊነት ላይ ጥርጣሬ እንዳላቸው ነው በዚያ የጠቆሙት ያመላከቱት። እንደ ራሴ ጂም ማክጋቨርን ከእነዚያ ዴሞክራቶች አንዱ ናቸው። እኒህ ፕሬዚደንት በኢሚግሬሽን ላይ የያዙት አቋም እጅግ የተካረረ ጽንፍ የነካ ነው። አመለካከቶቻቸው ጠባብ ሌላ ሃይማኖት ናቂና አጥላይ ዘረኛ አስተሳሰብ ያለውን የደጋፊዎቻቸውን ክፍል ለማርካት የተቀረጹ ናቸው። ፕሬዚደንቱ ከተናገሩ በኋላ የተወሰዱ የሕዝብ አመለካከት ናሙናዎች ለጊዜው የሚያሳዩት ግን ሰው ያንን መላዘባቸውን እንደወደደላቸው ነው። ቢያንስ ለጊዜው ያሰቡት የተሳካ ይመስላል። ጥያቄው ግን ይዘልቅ ይሆን የሚል ነው። የብሩኪንግስ ኢንስቲቱቱ ተንታኝ ጃን ሁዳክ በጥርጣሬ ነው የሚመልሱት። ፕሬዚደንቱ ነገሮችን ለማስተካከል እንደገና ለመጀመር ፈልገው ከሆነ እንዲያ ዐይነቱን ጠባይ ከአንድ ሰዓት ቢያንስ በዚያ ምሽት ከወሰዱት ለበለጠ ጊዜ እያሳዩ መቆየት አለባቸው፣ መቀጠል አለባቸው። ይሁን እንጂ ፕሬዚደንቱ ምግባራቸውን ለተራዘመ ጊዜ ቢያንስ ለመካከለኛ ርቀት እንኳ ቢሆን የመቀየር አቅም ያላቸው ስለ መሆኑ የሚያረጋግጥልን አንዳችን ማስረጃ የለንም። በዩናይትድ ስቴትስ የመንግሥት ፖሊሲዎች በምጣኔ ሀብቱና በሌሎችም ፈታኝ ጉዳዮች ላይ መፍትሔ ለመሻት የሚንቀሳቀሰው ደ ትርድ ዌይ ሦስተኛው መንገድ የሚባለው መሐልተኛ የመማክርት ቡድን ባልደረባ ጂም ኬስለር በሰጡት አስተያየት እንግዲህ ትራምፕ ከንግግራቸው አንጓዎች ከየትኛውም ማረፊያ ተነስተው የመቀጠል የመገንባት መጪውን ጊዜያቸውን የመቀለስ ጉዳይ የራሳቸው ነው የሚሆነው ብለዋል። አዎ ይህ ንግግራቸው አንዳች ከፍ ሊያደርጋቸው የሚችል ግፊት ሊቸራቸው ይገባል። እንዲህ ዐይነቱ አጋጣሚ በሁሉም ሊባል በሚችል ሁኔታ በቀደሙት ፕሬዝደንቶች ላይም ደርሷል፣ ታይቷል። የአሁኑ ጥያቄ ግን ያ ሁኔታ ለምን ያህል ጊዜ ይዘልቃል ነው። ምን ያህል ርቀት ያስኬዳቸዋል? ሰባት ቀን? ሰባት ወር? የፕሬዚደንቱ የኅብረቱ ቁመና ንግግር በኋላ ወትሮም ደጋፊዎቻቸው የነበሩት አሜሪካውያን ድጋፍ የማይናወጥ ሆኖ እንደሚቀጥል ጥርጥር የለውም። በአብዛኛው አሜሪካውያን ዘንድ ግን በታሪክ ታይቶ በማይታወቅ ሁኔታ ዝቅተኛ ነው የሚባለውን ተቀባይነታቸውን ለማንሳትና ለማስፋት ትራምፕ ብርቱ ፈተና ፊታቸው ላይ እንደተደቀነ ነው።